ባለፈው ቅዳሜ በነቀምቴ ከተማ በደረሰው የቦምብ ፍንዳታ የሰው ሕይወት መጥፋቱንና በርካቶች መቁሰላቸውን ፖሊስ አስታወቀ። የከተማይቱ የፖሊስ አዛዥ የጥቃቱን ፈጻሚዎች ማንነት ተናግረዋል፣ ተጠርጣሪዎቹ መያዛቸውንም አስታውቀዋል። ናኮር መልካ ዝርዝር ዘገባውን ልኮልናል። ከትናንት በስቲያ ቅዳሜ በነቀምቴ ከተማ አንድ ሆቴል ላይ በደረሰ የቦምብ ፍንዳታ የአንድ ሰው ሕይወት ማለፉንና ሌሎች ዘጠኝ ሰዎች መቁሰላቸውን በኦሮሚያ ልዩ ኃይል ፖሊስ የነቀምቴ ከተማ አዛዥ ኮማንደር ግርማ አብዲስ አገለጡ። በፍንዳታው የመቁሰል አደጋ ከደረሰባቸው ሦስቱ የመንግስት ጸጥታ አስከባሪ አባላት መሆናቸውን አስታውቀዋል። መጋላ ነቀምቴ ጋያረቆ ሰከነ ር ሲ ቁባ ቀብዱ ገዚ ሞ ያርማላጣ ቃሚ ከነ የነቀምቴ ከተማ የጸጥታ ችግር ውስጥ እንደነበረች ታውቃላችሁ። ከህብረተሰቡ ጋር በመተባበር ለውጥ ታይቶ የነበረ ቢሆንም ባለፈው ቅዳሜ በአንድ ሆቴል ላይ ቦምብ ተወርውሮ በሰውና ንብረት ላይ ጉዳት አድርሷል። አንድ ከሆቴሉ ጎን በሱቅ ስራ የምትተዳደር ሴት ህይወቷን ያጣች ሲሆን የቆሰሉ ዘጠኝ ሰዎች ናቸው። ከነዛ መካከልም ሶስቱ የጸጥታ አስከባሪ አባላት ናቸው። በማህበራዊ ሚዲያ የፖሊስ ኃላፊ ተገሏል ተብለው የተሰራጨው መረጃ ሀሰት ነው። ከጸጥታ መካከል የሞተ የለም። በብዛት የተጎዱት ሲቪሎች ናቸው ብለዋል። ጥቃቱን የፈጸሙት አባ ቶርቤና ሸኔ የተባሉ ቡድኖች እንደሆኑ እንጠራጠራለን ያሉት የፖሊስ አዛዡ ከፍንዳታው ጋር በተያያዘ ተጠርጣሪዎችን መያዛቸውን አመልክተዋል። የተያዙትን ሰዎች ቁጥር ግን አልገለጡም። ይህም ቦምብ የወረወረው ሸኔ ነው። ሸኔና አባ ቶርቤ አንድ ላይ በመሆን ይህንን ከተማ ሲያስቸግሩ፣ ሲያሸብሩ ነበር። በአሁኑ ሰዓት ህዝቡን በማሸበር ላይ ያለው ሸኔ ነው። ብዙ ተጠርጣሪዎችን ይዘናል። በህብረተሰቡ ጥቆማም ገና የምንይዛቸው አሉ ብለዋል። የጥቃቱን ፈጻሚዎች ማንነትና ግንኙነት በተመለከተም ተከታዩን ብለዋል። ስማቸው ብቻ ነው የተለያየው እንጂ አላማቸው አንድ ነው። አብረው ነው የሚሰሩት። አባ ቶርቤ ከተማ ውስጥ በመሆን ሰዎችን ይገላል፣ ቦምብ ይወረውራል። ሸኔ ደግሞ ጫካ ውስጥ ሆኖ የሽፍታ ስራ፣ የአሸባሪ ስራ ነው የሚሰራው። ለዚህም ብዙ ማስረጃ አለን። ከዚህ ጋር በተያያዘም ብዙ ሰዎችን ይዘን እየመረመርን ነው ብለዋል። ህብረተሰቡ በጋራ በመሆን የየአካባቢውን ሰላም መጠበቅ ይኖርበታል ሲሉም ኮማንደር ግርማ አሳስበዋል። ጥቃቱ የተፈጸመበት የሆቴል ባለቤት አቶ ፈለቀ አለሙ ከደንበኞቻቸው መካከል እንጂ ከሰራተኞቻቸው መካከል በጥቃቱ የቆሰለ እንደሌለ በማረጋገጥ በግምት ሃምሳ ሺህ ብር የሚሆን የንብረት ውድመት እንደደረሰባቸው ተናግረዋል።

በጥቃቱ ለቆሰሉ ሰዎች የህክምና እርዳታ ካደረጉ የነቀምቴ ስፔሻላይዝድ ሆስፒታል የህክምና ክፍል ኃላፊዎች ተጨማሪ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በሌላ በኩል ግን ራሳቸውን የኦሮሞ ነጻነት ጦር ብለው የሚጠሩት መንግስት ኦነግ ሸኔ የሚላቸው ሸማቂዎች የምዕራብ ዞን ጦር መሪ ኩምሳ ድሪባ በቅርቡ ከአሜሪካ ድምፅ ጋር ባደረጉት የስልክ ቃለ ምልልስ የሚመሩት ቡድን አንድም ንጹህ ዜጋ ያለመግደሉንና ፈጽሞ የተገኘ ላይም እርምጃ ይወሰድበታል ማለታቸው ይታወሳል። ቀደም ሲልም አባ ቶርቤ ከሚባለው ቡድን ጋር ግንኙነት የለንም ብለው ነበር። ለአሜሪካ ድምፅ ናኮር መልካ ካምቦ